ኢትዮጵያና ኤርትራ የሁለት ጎረቤታሞች ታሪክ ፕሮፌሰር ተከስተ ወደ እርስዎ ልመለስ። በኢትዮጵያ በሚታዩት ሁኔታዎች የተነቃቆ የሚመስሉት ፕሬዚዳንት ኢሳያስ ከዚህ ከደስታ ስሜት ጋር ወደፊት የሚያራምዱ ሁኔታዎች ላይም ለውጥ ለማድረግ የሚለው እድል ወይስ ፈተና? አሁን ያሉት ሁኔታዎች ለፕሬዚዳንት ኢሳያስ ራሱ የሚከስቱት በኤርትራ ውስጥ ተጨባጭ ለውጥ እንዲመጣ ማድረግ የሚችሉትን ሁኔታ ይፈቅድላቸው የሆነ ወይ? ምንስ አይነት ሁኔታዎች ሊፈጠሩ ይችላሉ? ይላሉ እንደ እኔ አስተያየት፣ ኢሳያስ እኮ ለዶክተር አብይ አህመድ ስልጣን ሰጥቶታል ኢትዮጵያና ኤርትራን መምራት ስልጣን ሰጥቶታል። ንግግራቸውን ነው እየጠቀሱ ያሉት ፕሮፌሰር ተገስተ ያው ነው በቃሉ የተናገረው ነ ከዛ ቀጥሎ ደግሞ በሚቀጥለው ቀን አዲስ አበባ ቤተ መንግስት የኤርትራና የኢትዮጵያ ህዝብ ሁለት ህዝብ አይደለም አንድ ህዝብ ነው፣ እና ይሄ የገብሩ ትንታኔ አንድ ህዝብ ሁለት ሀገር የሚለው እሱ ለእኔ ብዙም አይገባኝም። አንድ ህዝብ ነው። አንድ ህዝብ ለምን ሁለት ሀገር ያስፈልገዋል? በአንድ ሀገር መኖር ሲችል። ስለዚህ እንደኔ እንደኔ አስተያየት ዋናው ጥያቄው አሁን ከአሁን ወዲህ መመለስ ያለበት ጥያቄ በምን መልክ በኤርትራና በኢትዮጵያ የፖለቲካ ውህደት ሊካሄድ ይችላል ነው። ገብሩ ትንሽ አንስቶት ነበረ፣ ይሄ ኮንፌዴሬሽን ሊነሳ ይችላል ያለው እሱ ሊሆን ይችላል። ግን ጥያቄው በዛ ላይ ነው። የሁለት ልዑላን ሀገሮች፣ የሁለት ልዑላን መሪዎች የሚባለው ነገር ለእኔ ሬቶሪክ ነው እንጂ ብዙ ይዘት የለውም። ሁለቱ አገሮች አሁን ኢሳያስ ራሱ ከኢትዮጵያ ጋር ለመዋሀድ አዲስ ነገር አይደለም። ከዚህ በፊትም ያለው ነው። ደግሞ ታድያ አሁን ከሀያ ዓመት በፊት እኔ ኢትዮጵያን ለመግዛት ይችላል የሚል አስተሳሰብ ስለነበረው ከኢትዮጵያ ጋር ለመዋሀድ መውከበ አሁን ግን ኢሳያስ የኢትዮጵያን ሁኔታ በደንብ የተገነዘበው አይመስለኝም። ለማንኛውም ምን ማለት ነው? ይቅርታ ጣልቃ ልግባ ፕሮፌሰር ተከስተ የተገነዘቡት አይመስለኝም ያሉት የትኛውን ማለት ነው? አዎ ምንድን ነው ከሀያ አመት በፊት የነበረችው ኢትዮጵያና ከሀያ አመት በፊት የነበረች ኤርትራ ልዩነታቸው ሰፊ ነው በዛን ጊዜ ኤርትራ ትንሽ የጠነከረ የሰው ሀይል ነበራት አሁን ግን ሁኔታው ተለዋውጧል አሁን ባለፉት ሀያ አመታት ኢትዮጵያ ኢሳያስ ኤርትራን ጎድዶታል የእሱ ኢኮኖሚ አዳክመውታል በአንጻሩ በኢትዮጵያ የኢትዮጵያ ኢኮኖሚ ወደ ላይ ወጥተዋል እና አሁን ያለ ሁኔታ ምንድን ነው የኢትዮጵያ ባለሀብት ነው ኤርትራ ሄዶ ኢንቨስት የሚያደርገው እንጂ እንደ ድሮ የኤርትራ ባለሀብት አይደለም ኢትዮጵያ መጥቶ ኢንቨስት የሚያደርገው። እዚህ ላይ እንግዲህ ኢሳያስ ያልተገነዘበው ነገር አለ። ለማንኛውም ግን እሱ በኢትዮጵያና በኤርትራ ውህደትን የሚያስፈልግ በይፋ ተናግረውታል። ስለዚህ ምን አይነት ውህደት ነው የሚለውን ጥያቄ መመለስ አለብን። ይህ ለመመለስ ደግሞ የኢትዮጵያ ፖለቲካ በኤርትራውያኖች በኩል ምንድን ነው የሚልን ጥያቄ መመለስ ይኖርብናል። ለምሳሌ ኤርትራውያን ኢትዮጵያ ሄደው ልክ እንደ ሌላው እንደ ኦሮሞ ዜጋው ኢንቨስት ያደርገው ይችላሉ። የኢትዮጵያ መንግስት ይፈቅዳል፣ ያስተናግዳል። የሚሊዮኑ ጥያቄዎች መመለስ ይኖርብናል። ከዚሁ ቀጥዬ ለማለት የምፈልገው ምንድን ነው የኢትዮጵያ ያለው መንግስት እስካሁን ድረስ ህዝቡን አላሳተፈም ብያለሁ። እዚህ ላይ የኢትዮጵያ ህዝብ ኤርትራን ወንድሞቻችን ነው ብሎ የከፈለው ዋጋ በጣም ብዙ ነው እንደኔ አስተያየት። ሶስት መቶ ሺህ የኢትዮጵያ ህዝብ ነው የሞተው ኤርትራን ከኢትዮጵያ ትገነጠልም ብሎ ከዛ ተጨምረው ደግሞ በዚሁ በሁለተኛው ጦርነት ከሃምሳ ስሳ ሺህ ሰው ሞቷል። እና አንድ በህዝቦቹ መካከል እንዲሁም በሃይማኖት መሪዎች ተሳታፊነት አንድ ትልቅ እርቅ መካሄድ ይኖርብናል። ይሄ የይቅርታ የሞቱትን ሰዎች የምናስታውስበት እና እርስ በርሳችን የኤርትራ ህዝብና የኢትዮጵያ ህዝብ ወግ ባለው መሰረት የሚታረቅበት መድረክ መፍጠር ይኖርብናል። በመጨረሻ እንግዲህ ይሄ የኤርትራና የኢትዮጵያ ሁኔታ ዘላቂ መፍትሄ እንዲኖረው በኢትዮጵያ ላ የዘር ፖለቲካ መሻር አለበት። መልካም ፕሮፌሰር ተከስተ ባጭሩ የሚመልሱት አንድ ጥያቄ ላንሳ። ቅድም በኤርትራ ውስጥ ያለውን ሁኔታ ከኢትዮጵያ ጋር ለሚኖረው ግንኙነት ኢትዮጵያ ውስጥ ያሉ ሁኔታዎች ቁልፍ ናቸው ያሉትን ሌሎች ኤርትራውያን ፍላጎቶችንም እንመልከት። በኤርትራ የተቃዋሚዎች ሌሎች ሀሳቦች ያላቸው ወገኖች ሚናስ የቱኗል ተጽዕኖ ያሳድራል። የሌሎች ፍላጎቶች እስከ ግምት መግባት የለበትም ወይ? ከዚህም ወደ ግምት ላይ ያለው አይመስለኝም። ዋናው ነገር የኢትዮጵያ መንግስት በኤርትራዊ ዜጋ ያለው አቋም ምንድን ነው? ይህን ጥያቄ ነው የኢትዮጵያ መንግስት መመለስ የምችለው። እዚህ ላይ እንግዲህ የኢትዮጵያ መንግስት በሌላው ዓለም እንደሚደረገው በኤርትራ እና በኤርትራውያን ላይ ያለው አቋም በይፋ ማስታወቅ ይኖርበታል። ይሄ በነገብሩ ሀገር ዋይት ፔፐር የሚባል እዛ ላይ አውጥቶ የኔ መንግስት የዶክተር አብይ መንግስት በኤርትራና በኤርትራኖች ያለኝ አቋም እንደዚህ ነው ብሎ ያወጣና ከዛ በኋላ ህዝቡ ይከራከርበታል። እዚህ ላይ ገና አልደረስንም፣ ግን መድረስ አለበት። መልካም ፕሮፌሰር ገብሩ የእርስዎ ነው እድሉ። ያን የቀደመ ጥያቄ እርስዎም ነካክተውታል። የሰላሳ አመት ጦርነት ኋላም የሀያ አመታት ስላም አልባ ጊዜ አልፏል። ከዚህ ሁሉ በኋላ የእነኚህ ሁለት አገሮች እጣ ብቻ ሳይሆን ኤርትራ ውስጥም ሊኖር የሚችል የለውጥ አዝማሚያ በተለይ በኢትዮጵያ ውስጥ ከሚታየው የለውጥ ሁኔታ ጋር ተዛምዶ ምን አይነት ገጽታ ይኖረዋል? ጥሩ ጥያቄ ነው። በጣም ጥሩ ጥያቄ ነው። መለስ ልበልና ቀደም ብለህ ደግሞ ሌላ ቆንጆ ጥያቄ አንስተህ ነበር። ይኸውም ፕሬዚደንት ኢሳያስ እድሜያቸውም እየገፋ ነው፣ ሰባ ሁለት ሆነዋቸዋል እና ይህ የተፈጥሮ ጉዳይ ነው። ይህ ያልታሰበ ለውጥ እንዲያመጡ ሊገፋፋቸው ይችላል ወይ? ያልከው ጥያቄ ተገቢ ነው። ግን መልሳችን ግምታዊ ነው የሚሆነው። ሁለት ምሳሌዎችን በመስጠት የኔን ለማስረዳት ልሞክር። ግርማዊ ቀዳማዊ አጼ ኃይለ ሥላሴ እድሜያቸው እየገፋ በሄደ መጠን የስልጣን ፍላጎታቸውም የዛን ያህል እየተጠናከረ ነው የሄደው በህገ መንግስቱ መሰረት እንኳ አልጋ ወራሹን ስልጣኑን እንዲወርስ ሳያዘጋጁ የየካቲቱ የስልሳ ስድስት አብዮት ደረሰና እሳቸውም ከስልጣን አስወገዳቸው። ከናካቴውም የሰለሞናውያን ስርወ መንግስት አጠፋው፣ ደመሰሰው። እድሜ ራሱ ለውጥ እንድታመጣ የሚገፋፋ አይመስለኝም። እንደ ሁኔታው ነው። ወደ ስፔን ልውሰድ እሺ። ስፔን ከእርስ በርስ ጦርነት በኋላ የሪፐብሊካንስ በመቋቋም ፍራንኮ አሸንፎ ስልጣኑን ይይዛል። ለሰላሳ አመት ያህል በብረት እግሩ የስፔንን ህዝብ እንዳይፈናፈን አድርጎ ይገዛዋል። አጋጣሚ ሆኖ አንድ ጊዜ ይታመምና ህሊናውን ይስታል። ስድስት ወር ያልጋ ቁረኛ ይሆናል። ሲነሳ ምን ሁኝ ነበር ብሎ ይጠይቃል። አይ ታመህ ፍትህ ነበር ብለው ሲነግሩት ሁለት ነገር ነው ያደረገው። ሁለት ነገር ነው ያደረገው። አንድ ተገርስሶ ተወግዶ የነበረውን ዘውዳዊ አገዛዝ አስመለሰው። ግን ህጋዊ ዘውዳዊ አገዛዝ ኮንስቲቱሽናል ሞናርኪ የሚባለው ከሱ በጣምራ እንዲሄድ ያደረገው። የፓርላመንታሪው ፖለቲካ ስርዓት መሰረቱን እንዲጥል አስደረገ። ዛሬ ስፔን ዴሞክራሲ የሰፈነባቸው ሀገራት ከሚባሉት አንዷ ነች። ስለዚህ የእድሜ ጉዳይ በሁለቱም አሁን ምንድን ነው ያነሳው ጥያቄ በጣም ቆንጆ ነው። ምለው ኢሳያስ ኢትዮጵያ መጥቶ ለለውጥ ያለውን አውሎ ነፋስ አይተውታል። እዚህ ትልቅ እንቅስቃሴ በመደረግ ላይ እንዳለ አይቶታል። የኢትዮጵያ ሕዝብ ለወንድሞቹ እህቶቹ ኤርትራውያን ያለው ፍቅር አደባባይ ወጥተው አሳይቶታል። ምናልባት ይሄ አውሎ ነፋስ አውሎ ነፋስ አይነተኛ ለውጥ በሀገሩ ውስጥ ሊያመጣ ይገፋፋው ይሆናል የሚል ተስፋ አለኝ። ግን ለውጥ እንዲመጣ የሚያደርገው ግን የኤርትራ ሕዝብ ግፊት ሲጀምርና ሲቀጥል ነው። ወጣቱ ከመሰደድ ይልቅ በሀገሩ ቆይቶ ውስጣዊ ትግልን ሲያጣጥፍ ነው። በዚህ ብቻ ነው ለውጥ ሊመጣ የሚችለው። እንግዲህ አሁን ምን ሊያስከትል ይችላል? አሁን የተጀመረው እንቅስቃሴ በሁለት ሀገር ያልከው፣ እሱም ጥሩ ጥያቄ ነው። መለስ ልበልና ተከስተነጋሽን አንድ ሁለት ነገሮች ላንሳለት አንድ ሕዝብ ሁለት ሀገራት የሚባለው እኮ በውን የምናየው ነው። አንተም ያጠናኸው ነው። እዚህ የኤርትራ ወጣት ስደተኞች የሚሉት አሁን እንደ መፈክር የያዙት ሁለት ሀገራት አንድ ሕዝብ ነን ነው የሚለው ነው። እውነትም ነው። የሰሜኑ ሕዝብ የትግራዩ የትግራዩ ሕዝብና የደጋው የኤርትራ ሕዝብ ከሁለት ሺህ ዓመት በላይ አብሮ የኖረ በደም የተሳሰረ በቋንቋ የተሳሰረ በመልክዓ ምድር የተሳሰረ በኢኮኖሚ፣ በሃይማኖት የተሳሰረ ነው። ከሁለት ሺህ ዓመት በላይ እቺ ኤርትራ እኮ ከኢትዮጵያ ተለይታ የኖረችበት ዘመን ስናየው መቶ ዓመትም አይሆንም አጭር ነው። ይህ ነው ደግሞ የኢትዮጵያና የኤርትራ ህዝቦችን ሊያሰባስባቸው እንደገና አንድ ሊያደርጋቸው የሚችል ወደ እንትን ልምጣ አሉላ አጭሩ አሁን የተጀመረው ነው በሁለቱ ሀገራት ከፍተኛ ከፍተኛ የፖለቲካዊ፣ የማህበራዊ፣ የኢኮኖሚ፣ የባህላዊ ለውጥ የተጠናከሩ ተፎካካሪ ወይም ተቃዋሚ ፓርቲዎች በሌሉባት ሀገር ኢህአደግ በድንገት ለምሳሌ መፈራረስ ላይ ቢደርስ አያድርገው እንጂ ኢትዮጵያ በከፋ ሁኔታ ልትወድቅ እንደምትችል ያሳስበኛል። ስለዚህ ቢያንስ ቢያንስ እስከ ምርጫው ድረስ የኢህአደግ አባል ድርጅቶች በመወያየት በመመካከር በእኩልነት የውስጣቸውን ችግሮች ፈተው ሀገሪቷን ለአዲስ ገና ጅማሮ ነው ያደረጉት። ዶክተር አብይ አሁን እንደ ቀጠለው ከሄደ ህዝባዊነታቸው እየተጠናከረ ቅብልነታቸው መሰረቱ እየሰፋ ከሄደ በምርጫ አሸንፈው ጠቅላይ ሚኒስትርናቸውን ሊያራዝሙ ይችላሉ። ይህ ግን ከሁለት አመት በኋላ የሚደረግ ነገር ነው እና የኢህአደግ የእናንተ ምርጫ ያላችሁ መተባበር ወይም መበታተን ነው። መበታተኑ የማያዋጣ ነው፣ ሀገሪቷን አዘቅት የሚከት ነው እና ተስማምታችሁ ለሀገር ለህዝብ ስትሉ የስልጣንን ጉዳይ በማሳነስ ተባበሩና ቢያንስ ቢያንስ ለሁለት አመት የሽግግር መንግስት አድርስን ለማለት ነው። አሉላ አራዘንኩ የመጨረሻው እድል የፕሮፌሰር ሹመት ነው። የሁለቱ አገሮችና መንግስታት የታደሰ መልካም ግንኙነት፣ በኢትዮጵያ አሁን በጣም በፍጥነት ባለፉት ጥቂት ወራት ውስጥ እየታየ ያለው ለውጥ በኤርትራ ላይ እንደምን ያለ የለውጥ ስሜት ያጠላ ይሆን? ምን አይነት ተጨባጭ ለውጦች ሊከሰቱ ይችላሉ የሚለውን ፕሮፌሰር ገብሩና ፕሮፌሰር ተከስተ ሄደውበታል። እርስዎ እንደው የመጨረሻ ሀሳብ ቢያደርጉ። እኔ እንግዲህ ይሄ የተጀመረው ግንኙነት ተስፋ ተች ነው አንዱ በኢትዮጵያ በኩል የታየው ለውጥና በተለይ ፕሬዚደንት ኢሳያስ በዚህ ሂደት ላይ እምነት እንዲያደርባቸው ዶክተር አብይ ከመንገድ ወጥተው ያደረጉት ሙከራ ነው። ይህንን እንግዲህ ከምን ጋር እንደምናነጻጽረው ከዚህ በፊት ከነበሩ ከኢትዮጵያ አመራሮች ጋር ነው። የቀድሞው ጠቅላይ ሚኒስትር መለስ ዜናዊ የኤርትራ ጥያቄ ከየት ወዴት የሚል የኤርትራን መገንጠል የሚደግፍ አንድ ትልቅ መጽሐፍ ጽፈዋል። አክቹዋሊ ፊታቸው ሶስት መቶ ገጽ ያንን መጽሐፍ ሲደርሱ የኤርትራ ድርጅቶች ያን ያህል ስለ ኤርትራ መገንጠል አስፈላጊነት ጽፈው አያውቁም ነበር እና ከዚያ ነው አሁን ወደዚህ ወደ ጠቅላይ ሚኒስትር አብይ ዘመን የመጣ ነው። ስለዚህ በኢትዮጵያ በኩል ያለው ሁኔታ አቃሴ ነው። ያ ከዚህ በፊት የነበረው ገፍታሪ አቋም ነው የነበረ። ቅኝ ግዛቶች ነበራችሁ፣ ስለዚህ በዚያው ልክ ዝምድናችንም የአባራሪና የተባራሪ ዝምድና ነበር ማለት ነው። አሁን ከዚያ መንገድ ወጥተን አዲስ የተቆራኘ ጎዳና ቀጥለናል። በኢትዮጵያ በኩል አሁን እየታየ ያለው አቋም ይህንን የሚደግፍ ኤርትራውያንን ምቾት እንዲሰማቸው የሚያደርግ አይነ ቋም ነው። መሪውን ኢሳያስ አፈወርቄንም ቢሆን ትንሽ ልባቸውን ፈታ የሚያደርግ እጅግ በጣም ትህትና የተሞላበትና በእምነትም ላይ የተመሰረተ ቀረቤታ ነው የተደረገው። ስለዚህ ፕሬዝደንት ኢሳያስን ቢሆኑ ይህንን በሚመለከቱበት ጊዜ ፈታ ማለታቸው አይቀርም። በኢትዮጵያ በኩል ያለውን ከፍተኛ ጉጉት እና ከፍተኛ ፍቅርም የተገነዘቡት ይመስለኛል። ስለዚህ እንደ መሪ ይሄ ጫና ሊያሳድርና በእሳቸውም በኩል ተመሳሳይ ችሮታ ያለው እርምጃ እንዲወስዱ ሊገፋፋቸው ይሆናል። በሀገራቸው ነው የሚሉት ሀገራቸው በኩል ኢትዮጵያን በሚመለከት አገር ውስጥ ባለው እሳ አገር ውስጥ ባለው ኤርትራ ውስጥ በተለይ ባለው ሁኔታ ትልቅ ተግዳሮት ይታየኛል። የኤርትራ ፖለቲካ ዱሮ በአስራ ዘጠኝ መቶ አርባዎች ወደ ነበረው አይነት የተመለሰ ይመስለኛል። በተወሰነ ጊዜ ወደ አንድነት ተሰባስቦ ነበር። አሁን ደግሞ ባለፉት ሀያ አመታት በተፈጠረው ሁኔታ ምክንያት የመበታተን አዝማሚያ አያለሁ። በአብዛኛው የፕሬዚደንት ኢሳያስን አምባገነንነት እናጎላለን እንጂ ሌላም ኃይሎች ጽንፈኛ ኃይሎችም ተፈጥረዋል። እነሱም ደግሞ ከፍተኛ የሆነ ጫና ማሳደራቸው አይቀርም በወደፊቱ የኤርትራ እድልና ከኢትዮጵያም ጋራ በሚደረገው ግንኙነት። ስለዚህ ኤርትራ ውስጥ ብዙ የሚብላሉ ጉዳዮች አሉ። ከኤርትራም ውጭ ብዙ ፍላጎቶችን የሚገፉ እና የሚያራምዱ ድርጅቶች አሉ እና ትልቁ ተግዳሮት አሁን በኤርትራ በፕሬዚደንት ኢሳያስ በኩል ብቻ ሳይሆን በኢትዮጵያም በኩል ይህን ሁኔታ ለማስተናገድ መዘጋጀት ያስፈልጋል። ቢያንስ መኖሩን ማወቅ ያስፈልጋል። ለዚህ ግን ቁልፉ ፕሬዚደንት ኢሳያስም ነገ አላፊ ናቸው። ጠቅላይ ሚኒስትር ዶክተር አብይም ነገ አላፊ ናቸው። ግንኙነቱን በማያልፈው እና በዘላቂው ህዝብ ጥቅም ላይ መመስረት ያስፈልገዋል። ቅድም ፕሮፌሰር ተከስተም ጠቅሶት ነበረ። ህዝባዊ ግንኙነቱ መጠናከር አለበት። ይሄ ደግሞ እውነተኛ የሆነ የህዝብ ግንኙነት ነው። ከኤርትራ የተወሰኑ ካድሬዎችን፣ ከኢትዮጵያ የተወሰኑ ካድሬዎችን ወስዶ ህዝብ ሊባሉ አይችሉም። ድሮ ይደረግ እንደነበረው፣ እውነተኛ የህዝብ ወኪሎች፣ አሁን በየአደባባይ ወጥተው የምናያቸው አይነት ሰዎች የግድ ተገናኝተው ጫና ማሳደር ይኖርባቸዋል በስርዓቱ ላይ በኤርትራም ባለው ኢትዮጵያም ውስጥ ባለው ስርዓት አስተማማኝ የሚሆነው በመሪዎቹ ፍላጎትና በመሪዎቹ እድል እንዳይከሽፍ የግድ የህዝብ ጫና በፈጠረው አይነት መንገድ እንዲጓዝ ማድረጉ የበለጠ አስተማማኝ ያደርገዋል። ይህንን ለመጠቅለል ያህል እኔ እንደሚታየኝ ፕሬዚደንት ኢሳያስን ከዚህ በፊት አሳይተውት በማያውቁት አይነት መንገድ ፈታ ያሉ ይመስለኛል። ከኢትዮጵያ ጋር ስላላቸው ግንኙነት ድሮም ቢሆን ሙሉ በሙሉ መገንጠሉን ላይ ቀይ መስመር አላሰመሩበትም። በተደጋጋሚ ፕሮፌሰር ተከስተም ገልጦታል። ይሄ ግንኙነት በህዝቦቹ ፍላጎት ሊለወጥ የሚችል ነው የሚሉ ምልክቶችን አሳይተዋል። ከዚህ በፊት ህዝባዊ ወያኔ ሀርነት ኤርትራ የሚከተለውን የዚህ የጎሳ መከፋፈልም አውዳሚ መንገድ ነው ብለው በግልጽና በአደባባይ የተናገሩበት ሁኔታ አለ። ስለዚህ አይለወጡም ለማለት ያስቸግራል። በተለይ ደግሞ በኢትዮጵያ በኩል እምነት ካደረባቸውና የኢትዮጵያ መሪዎችን ተአመኑ ማለት ነው። በዚህ በኩል ደግሞ እንዲያውም አንድ ሁለት እርምጃ ወደፊት ሄዶ ሊቀበል የተዘጋጀ አመራር ነው በአሁኑ ሁኔታ ያለው እና የህዝቡ አሁን ትልቁ ጥረት መሆን ያለበት ይህ ሁኔታ ዳር እንዲደርስ በየበኩሉ ስለዚህ ለቀና ለሆነው ለውጥ ራሱን ማዘጋጀትና ሊደግፍ የሚችልበትን መንገድ ማውጣትና ማውረድ ይኖርበታል። እንዲሁ ብቻ ጠቅላይ ሚኒስትር አብይ ያደርሱልናል ብለን ዝም ብለን ከተቀመጥ ዳር የመድረስ እድሉ ዝቅተኛ ነው። ይሄ ኃላፊነት በሁሉም ህዝብ ላይ መሆን አለበት። ምክንያቱም ቅድም ፕሮፌሰር ገብሩ እንደጠቀሱት ይህ ጅማሮ ዳር ያልደረሰ እንደሆነ ውጤቱ እጅግ በጣም አስከፊ ይሆናል። ስለዚህ አደጋውን በመመልከት ይህን የተጀመረውን ወደ ተሻለ መንገድ፣ የበለጠ ቀና ወደሆነ መንገድ እና ሌሎቹን አቃፊ ወደ ሆነ መንገድ እንዲቀጥል የሁሉም ሰው ድጋፍ ያስፈልገዋል። ባይነኝ መልካም ኢትዮጵያ። ኢትዮጵያና ኤርትራ፣ የሁለት ጎረቤቶች ታሪክ። የለውጥ እንቅስቃሴዎች አጣብቅኝ ውስጥ ለሰነበተው የ ሀያ ዓመታት ግንኙነት አዲስ ምዕራፍ ተጀምሯል። አዲሱ ጎዳና ወዴት ይወስደን ይሆናል? ውይይቱ ይቀጥላል። ይሄን ዝግጅት የሚከታተሉ አድማጮቻችንም በያሉበት እንደሚወያዩ ሀሳባቸውንም መልሰው እንደሚያካፍሉን ተስፋ አደርጋለሁ። በኢትዮጵያና በኤርትራ ጉዳይ ረዥም ጊዜ ጥናት ያደረጋችሁ ናችሁ። ሶስት የታሪክ አጥኚዎች እንደ ፕሮፌሰር ገብሩም የቀደመ አስተያየት የታሪክ ተማሪዎች ፕሮፌሰር ሹመት ሲሻኝ፣ ፕሮፌሰር ገብሩ ታረቀ፣ ፕሮፌሰር ተከስተ ነጋሽ እንግዶቼ ለጊዜያችሁ እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ አብረ